የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። የሀገራት የውዝግብ ምንጭ በሆነው የአባይ ወንዝ መነሻ አቅራቢያ የሚኖሩ ኢትዮጵያንን ሕይወት ምን መልክ እንዳለው በምሽቱ እናያለን። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው አንድ አንድ ጀሪካ ውሃ ለመጠጥ። የአባይን ወንዝ ተከትለው ከሚኖሩት መካከል የአንድን እናት የተቀነጨበ ሀሳብ ነበር የሰማ ነው። የሌሎች ነዋሪዎች ሐሳብ የታከለበት መሰናዶ በምሽቱ ይደመጣል። ስለ መብት ስናወራ ስለ ራሳችን የመብቃት ኃይል ከሆነ የምንለው ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተጎርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ፣ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። አሁን ደግሞ የሰማናት ዶክተር ስህን ተፈራን ነው የኢትዮጵያ ሴቶች በወቅታዊ የሀገሪቱ ሁኔታ ላይ ስላላቸው እንቅስቃሴና ሴታዊት ስለተሰኘው ምርሃ ግብር እርባን አውግተናል። ቆየት ብሎ ይደመጣል። ሌሎች አዲሱን ትውልድ የሚመለከቱ መሰናዶችም አሉን። እኔ ተረኛ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በእናዋሪ ከተማ ከ20 ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና ሶስት ምዕመናን መጎዳታቸውን የቤተ ክርስቲያኒቱ ፕሬዝዳንት ፕሬዚዳንት መጋቤል ማዋቄ ለአሜሪካ ድምጽ ገለጹ። በጥቃቱ ቤተ እምነቱ ሙሉ ለሙሉ መቃጠሉን ነው ኃላፊ የገለጹት። በዚህ ከተማና በአካባቢው ለሚገኘው ማህበረሰብ የነፃ ሕክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የሀገር ውስጥ እና የውጭ ሀገር የሕክምና ቡድኖች በሕክምና እቃቸው ላይ ከፍተኛ የሆነ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግረዋል። አያይዞም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ብለዋል። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱትን አካላት ለይቶ ለህግ ለማቅረብ የምርመራ ቡድን ተቋቁሞ በማጣራት ላይ ነው ሲሉ የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምጽ ገልጸዋል። አድማጮች፣ ይህን ዘገባ ያሰናዳችሁ ጽዮን ግርማ ናት። በምሽቱ ፕሮግራም ላይ ሊያዳምጡ ይችላሉ። በዓለም ዙሪያ ያሉት መንግስታት እየተለወጠ ያለውን የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታውቋል። ካለፈው ታህሳስ ወር አንስቶ ከአንድ መቶ አስራ ስምንት ሺህ በላይ የሚሆኑ ሰዎች ታመዋል። በአንድ መቶ አስራ አራት ሀገራትም አራት ሺህ ሶስት መቶ የሚሆኑ ሰዎች ሞተዋል ኮቪድ-19 በሚል አጽሮተ ቃል የሚታወቀው ቫይረስ የጀመረው ቻይና መሆኑ ይታወቃል የቻይና የጤና ጥበቃ ባለስልጣኖች ዛሬ 24 አዲስ በሽተኞችን ማግኘታቸውንም አስታውቋል ቻይና ውስጥ መጀመሪያ ላይ ከነበረው የመዛመት መጠን እየቀነሰ ቢሆንም ከሌሎች ሀገራቶች ወደ ቻይና የሚገቡ ሰዎች ዘንድ በሽታው እየታየ በመሆኑ ማንኛውም ወደ ሀገሪቱ የሚገባ ሰው ለ14 ቀናት ተገልሎ እንዲቆይ የቤጂንግ ባለስልጣናት አዘዋል ኢጣሊያም የቻይናን ፈለግ በመከተል በመ ለው ሀገሪቱ የእንቅስቃሴ ገደብ እያደረገች ነው ሰዎች ሊንቀሳቀሱ የሚችሉት አስቸኳይ ሁኔታ ካስገደዳቸው ብቻ መሆኑም ተዘግቧል እስካሁን ባለው ጊዜ በሀገሪቱ አስር ሺህ የቫይረስቱ በሽተኞች እንዳሉም ታውቋል ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው ሰዎች ብዛት ከአንድ ሺህ በላይ በመድረሱ ባለስልጣኖች ስጋት አድሮባቸዋል ብሩንዲ ውስጥ የሚካሄደው ምርጫ በፖለቲካ ተቃዋሚዎች ላይ በሚፈጸመው ጭቆና፣ በኢኮኖሚ በማህበራዊ አለመረጋጋት፣ እንዲሁም እየጨመረ በሄደው የወንጀል ተግባር ምክንያት ሊሰናከል ይችላል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠንቅቀዋል። ዓለም አቀፍ ማህበረሰብ በተለይም የብሩንዲ አጎራባች ሀገሮች የብሩንዲ መንግስት ነጻና ግልጽ የሆነ ምርጫ እንዲያካሄድ እንዲያሳምኑት የተባበሩት መንግስታት ድርጅት ኮሚሽን ጥሪ አድርጓል። ነገር ግን የሚሆን እንደማይመስለው ምልክት እየታየ ሶስት አባላት ያሉት ኮሚቴም ተጠ የማይመስለው ምልክት እንዳልታየ ሶስት አባላት ያሉት ኮሚቴ ጠቁሟል። የቡሩንዲ ፕሬዝዳንታዊ የምክር ቤትና የከተማ አስተዳደር ምርጫዎች እንደ ኤሮፓውያን አቆጣጠር በመጩ ግንቦት ሀያ ቀን ይካሄዳል። አድማጮች ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እጅግ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ሕይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ያቀናችው ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹሕ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች የውዝግብ ምንጭ የሆነው የህዳሴ ግድብ ለእነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል። እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጭት ሁነኛው ከቤታቸው ወጥተውና ሀያ ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው። ተቀምጬ ወረፋ ጠብቅ የማመጣ። ስንት ሰዓት ወረፋ ይጠብቃል? ጠዋት ያህልን ነው ጠዋት ያህል ነው እንጂ በቀን በቀን ያለች የምትቀዳ ሁሉ ዜ ነው እንጂ ሰኞ የሚከፈስ እስተ ሰኞች ነው። የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰል የአካባቢው ነዋሪዎች ሕይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመም እና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራት ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ሕይወታቸውን ፈታኝ እንዳደረገው ይናገራሉ። ለራስ ፍጆታ ከማምጣት ከመምጣት ባለፈም ደግሞ ለሌላ ሰው ያመጣሉ? አመጣለሁ። ስንት ብር ይከፈልዎታል? በወር ነው እንጂ እንደሰጡኝ ነው መቀበል። ጤና ስላጣች ነው ይሄን ስራ የሚሰሩት እንጂ እና ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት። ከሁለት መቶ አርባው ሰው ያው ሰው እየተቸጋገረ ኮሚቴዎች ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎችን ይህም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ። ይቺ የመጠጥ ውሃ አንዲት ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም። ያው ከአባይ አስር ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድሩ ውሃ ካለበት። እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ይቻ አንድ ጀሪካ ውሃ ለመጠጥ ይቻላል። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። ግና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው አገልግሎቱ ስለበዛበት አስራ ስምንት አመቱ ነው። እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። አምስት ደቂቃ ቁሞ እንደሆነ ሁለት ሶስት ጀሪካ ይቀዳል። አስር ደቂቃ ቁሞ እንደሆነ ሰባት ስምንት ጀሪካ ይቀዳል። እንዘያረኩኝ ነው ራሱን አሁን የምጠቀም ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስ ሊ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው አሁን ምሰራው። እዚሁ አንዳሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን ጫካ ሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው። በምጣዱ አሁን ተቀምጨ ስጋግር ልቤን ሲመታኝ በቃ ልብ ህመምተኛ ሆኜ አንድ አስራ ስድስት አመት ነው ጠበል የጠጣው። ዛሬ አይኔ አይ አይኔ ጠፍቷል። መብራት ይመጣልን። በስኮል ምጣድን እንጥዳለን። ድስት ድስትን ጥዳለን። ቡና እናፈላለን። ይሄ ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል በዳሪ ላምባ ዲና ገዝተን ነው የምንጠቀም። የአስራ አንደኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው። እና ያ የፀሀይ ብርሃን ያለ አይኔን እያመመኝ፣ እና ብዙ ፍላጎትም የለኝም። ፍላጎቴም ሁሉ ቀነሰው፣ የማጥናት ፍላጎቴ ጭሱም፣ ሽታው ኩራዝ ለምንም እንትን አይልም፣ ብዙ ጉዳት አለው። አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው፣ እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር ግን እንደዛም አዋጠን፣ መብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል፣ ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህንኑ ነው። ያው አባይ ግድብ ራሱ ገድቢ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናል። አባይ የተገድቦ ዋው እንትን ቢል ለጥቅም ቢውል ቢሰራ፣ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። አድማጮቻችን፣ የአስቴር ምስጋናው ዘገባ ተከታይ ክፍል በነገው ምሽት ይደመጣል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሙዚቃ ፍታን ውሰድ የማራካሽ ስምምነት አይነ ስውራንና የእይታ ክል የገጠማቸው ሰዎች በልዩ ሁኔታ ከሕትመት ውጤቶች ተጠቃሚ እንዲሆኑ የሚያገዝ ዓለም አቀፍ ሰነድ ነው። ከሰማንያ በላይ ሀገራት የፈረሙበትን ይህንን ስምምነት ኢትዮጵያ ከሰሞኑ ማጽደቋ ሰምተዋል። ለመሆኑ ይህ ስምምነት በሚሊዮን ለሚቆጠሩ ኢትዮጵያን አይነስውራን ምን ፋይዳ አለው? ይህንና ተያያዥ ጉዳዮችን የሕግ ባለሙያ እንዲሁም የኢትዮጵያ አይነስውራን ብሔራዊ ማኅበር ፕሬዚዳንት ለሆኑት አቶ ወሰን አለሙ አቅርቤያለሁ። አቶ ወሰን አስቀድመው በስምምነቱ ምንነት ላይ ተጨማሪ ማስገንዘቢያ ያጋሩናል። የስምምነቱ ሀሳብ አንድ ደራሲ ልንለው እንችላለን፣ ወይም የአንድ የቅጅና ተዛማጅ መብት ባለቤት የሆነ ሰው በዛ መብቱ ላይ ሙሉ የሆነ ስልጣን አለው። ያለሱ ፈቃድ ማንም ሰው ያንን ጽሑፍ ወይም ያንን ስራ ያንን የፈጠራ ውጤት ምንም ማድረግ እንዳይችል የመከልከል መብት አለው። በየትኛውም መንገድ እንዳይቀይረው ማለት ነው። ስለዚህ አንድ የተጻፈ ጽሁፍን ወደ ብሬል መቀየር ብፈልግ ወደ ብሬል ለመቀየር መጀመሪያ ማንን ማስፈቀድ አለብኝ ማለት ነው? የዛን የጽሁፍ የፈጠራ ባለቤት ማስፈቀድ አለብኝ ማለት ነው። እሱ ሳላስፈቅድ አልችልም ነው። በፊት በነበረው የቀደሙት ህጎች እንደዛ ነበር። ነገር ግን እነዛ ህጎችም የተለያዩ ልዩ ሁኔታዎችን ያስቀምጣሉ። በህግ ቋንቋ ልዩ ሁኔታ ወይም ኤክሴፕሽን ተብሎ የሚጠራው ዋናው መብት አለ፣ መርህ አለ። ነገር ግን በመርሁ የማይገዙ ልዩ ሁኔታዎች አሉ ነው ነገር ግን ለአይነ ስውራን ወይም ደግሞ የታተሙ ጽሑፎች ችግር ላለባቸው የማህበረሰብ ክፍሎች ተብሎ የተቀመጠ ልዩ ሁኔታ አልነበረም በግልጽ በኛ ሀገር ህግ፣ በብዙ ሀገራት ህግ ግን ነበር። ይሄ የማራካሽ ስምምነት ይህንን ችግር በማየት ሀገራት አይነ ስውራን የመረጃ ስራት እንዳይገጥማቸው እንዲህ ያሉ ስምምነቶችን ሊያጸድቁ ይገባል በሚል ነው ይህንን ያስቀመጠው። ስለዚህ በማራካሽ ስምምነት መሰረት እንደዚህ አይነት ጉዳት ውስጥ የሚወድቁ የማህበረሰብ ክፍሎች ያለ ፈጠራ ባለመብቱ ፈቃድ ለእነሱ በሚመች መልኩ የመጠቀም መብት እንዲኖራቸው የሚያደርግ በቅጂና ተዛማጅ መብት ህጎች ላይ ልዩ ሁኔታ የሚያስቀምጥ ወይም ኤክሴፕሽን የሚያስቀምጥ ስምምነት ነው ማለት ነው ስምምነት ባጭሩ። አቶ ወሰን፣ ኢትዮጵያ ይህንን ስምምነት ማጽደቋ በሀገሪቱ ውስጥ ለሚኖሩ አይነ ስውራን ምን ፋይዳ ይኖረዋል ብለው ያስባሉ? እንግዲህ በዚህ ሀገር አይነ ስውራን በጣም ብዙ ነገሮችን የተነፈጉ ናቸው። በተለይ የትምህርት የመረጃ የመረጃ ደግሞ በሰፊው በብዙ ነው። በቋንቋውም የሀገራት ቋንቋም በቀላሉ ተደራሽ አይደሉም። ስለዚህ ብዙ ችግር አለ፣ የዚህ ሀገራዊ ስውራን የሚገጥማቸው አብዛኛው ግን ከመረጃ ጋር ይገናኛል። ከአንደኛው ክፍለ ዘመን መረጃ ልክ እንደ ኦክሲጅን ነው ይባላል። በዚህ ክፍለ ዘመን ለትምህርትም መረጃ አስፈላጊ ነው። ለስራ መረጃ አስፈላጊ ነው። የትኛውንም ድርጊት ለማድረግ ለመዝናናቱ እንዲሆን ይችላል። የትኛውም ነገር መረጃ በጣም ወሳኝ ነገር ነው። ስለዚህ የኢኮኖሚ የፖለቲካ፣ የባህላዊ መብቶቻቸውን የአካል ጉዳተኞችን አይነ ስውራን እናስጠብቃለን እያልን ሁል ጊዜ ያው እንናገራለን። ነገር ግን ከፖለቲካ ፍጆታ የሚያልፈው ተግባራዊ እንቅስቃሴዎች ይኖሩት ነው። እነዚህ መብቶች ሁን የሚሆኑት አንዱ መረጃን ተደራሽ ነው ማድረግ ነው ማለት ነው ለአይነ ስውራን። በዚህ ሀገር በሚሊዮኖች የሚቆጠረው አይነ ስውራን አሉ። ግን በፊት ብት አልተሰጣቸውም ነበር አሁን ይሄ ስምምነት መስደቁ ይሁን የሚያስብል ነው። በጣም ትልቅ ጥቅም አለው። ነገር ግን ሌላ ተጨማሪ አዋጅም ደግሞ ይህንን ወደ ተፈጻሚነት ሊያበቃ የሚችል ተጨማሪ አዋጅ ማውጣት ይጠበቅባታል ሀገሪቱ። የቀደመውን የቅጂና ተዛማጅ መብት አዋጅ ማሻሻል ይኖርባታል። ጥቅሙ ግን እንግዲህ አይነት ቡራን መቀበል ብቻ ሳይሆን መስጠትም የሚችሉ የማህበረሰብ ክፍሎች እንደሆኑ በታሪክ በደንብ ታይቷል። በተለይ በመንፈሳዊ ህይወቱ ዓይነ ስውራን ምን ቦታ እንደነበራቸው ይታወቃል። አሁንም ቢሆን ባለው የተገደበ ሪሶርስ ሊሚትድ ሪሶርስ ባለው የተገደበ መረጃ፣ የተገደበ ትምህርት፣ የተገደበ የስራ እድል፣ በእነዚህ ሁሉ ሆኖ እንኳ ከፍተኛ አስተዋጽኦ እያበረከቱ ያሉ ብዙ ዓይነ ስውራን አሉ። በሀገሪቱ ውስጥ ብዙ ነገር አላት የሚባለው አንዱ የሰው ሀብት ነው። እና ይህንን የሰው ሀብት እንዳይባከን ለማድረግ ከፈለገች ይህንን አዋጅ አውጥታ ስምምነቱን የበለጠ ማስፈጸም መቻል አለባት ማለት ነው። ስለዚህ ይህ ስምምነት ወደር የለውም እኩልነትን የሚያስከብር ነው። ሌላው መረጃ እያገኘ የሚያነባውን የፈለገውን እያነበበ ዓይነ ስውራን እንዳያነቡ ተደርገው የነበረበት ዘመን ስለነበር ይሄ ለዓይነ ስውራን እጅግ ጠቃሚ ነው እንላለን። ለዓይነ ስውራን የሚሆኑ ኅትመቶችን የማስተማሪያ መሳሪያዎችን በማዘጋጀት ረገድ ኢትዮጵያ ምን ያህል ተራምዳለች ብለው ያስባሉ ለእውቀት ራስን ለማስተማር በሚሆኑ ቁሳቁሶች ዝግጅትና እንቅስቃሴ ዙሪያ ምን ነገሮች ተደርገዋል ብለው ያስባሉ? ምን መደረግ አለበት ብለው ውስጥ ይመክራሉ? እንግዲህ ሌላ ሀገራት ለአካል ጉዳተኞች ለትምህርትም ለተለያዩ ለስራም የሚያስፈልጉ ቁሳቁሶችን የማሟላት ግዴታ የመንግስት ነው። በጣም ብዙ አሲስቲቭ ዲቫይሶችን ረጂ መሳሪያዎችን ሳይከርድ ያቀርባሉ መንግስታት። ያገር ግን አይደለም። ሌሎች ረጅም መሳሪያዎችን መጽሐፍትን እንኳ በበቂ ደረጃ አያቀርቡም እና እንደው ሌላውን ትተን የትምህርት መጽሐፍትን ብንወስድ ከስንት አንዴ ነው የሚታተሙት። ለምሳሌ ሊቀየር ሲል መጽሐፉ ሊቀየር ሲል የሚደርሱ የብሬል ህትመቶች አሉ። ከእኛም ጋር ከማህበሩም ጋር ስሩና ቶሎ ይድረስላቸው ስንል በፍጹም የማይሆን ነገር ነው። ስለዚህ አንድ መጽሐፍ ከተቀየረ ሙሉ በሙሉ ኢንሹራንስ ሲቸገሩ ነበር የምናየው። ከዛ ውስጥ እንደ ግዴታ አልነበረም መንግስት የሚይዘው፣ እንደ ችሮሳ ነበር መንግስት። ግዴታ እንዳለበትም በበቂ ደረጃ አቅም ለማለት ይችላለሁ። ስፔሽሊሳሪ ደግሞ እንደው በተለያየ ሁኔታ ብናነሳ በጣም የሚያሳዝኑ ብዙ ነገሮች አሉ። ያላችሁን ሰነድ እንኳ ስትሆንና እኛ በብሬል ተደራሽ እናደርግ ብሎ ማህበሩ እንኳ ሲጠይቅ ያላቸውን እንኳ ለመስጠት ፈቃደኛ አልነበርም። ሶፍት ኮፒ ማለት ነው። ራሳቸው ደግሞ ተደራሽ ያደርጋሉ ብሎ መጠባት ነው። ከስንት አንዴ ለዛም ደግሞ እና ወርዴድ ባንክ መታው ምን እናደርግላችሁ ብለው ሲጠይቁ እንደ ማሞያ የሚገለግል አድርገው ነበር ሚኒስት ገብርኤል። ሌሎች ኤሌክትሮኒክ ተደራሽ የሆኑ የኤሌክትሮኒክ መንገዶች ደግሞ ፈጽሞ አይታወቁም በመንግስት አካላት ማለት ነው። እኛም ለማሰልጠን እንሞክራለን፣ ማህበሩም ለዛም ብዙ ፈቃደኛ አይደለም እና መንግስት ግልጽ የሆነ እርምጃ ኃላፊነት አለብኝ ግዴታ አለብኝ ልክ ለሌላ ማህበረሰብ ግዴታ እንዳለብኝ ሁሉ ለዓይነ ስውራንም ግዴታ አለብኝ ብሎ እንደ ስራ ሊዘው ይገባል እንጂ እንደ ችሮታ፣ ይሄ አንድ ኃላፊ ሲመጣ በሱ በጎ ፍቃድ የሚደረግ አይነት መሆን የለበትም። ህግም በግልጽ ሊወጣ ይገባል፣ መንግስትን የሚያስገድድ ይህን ነገር ማሟላት አለበት፣ ካላሟላ ያላሟላው አካል እሱን የሚያስተዳድሩት ባለስልጣናት ተጠያቂ ናቸው ብሎ የሚቀመጥ ህግ ያስፈልጋል በእኛ ሀገር ትልቁ የህጋችን ችግር መንግስትን ተጠያቂ ሊያደርግ የሚችል አንድም ህግ የለም የሰማናቸው የህግ ባለሙያና የኢትዮጵያ ዓይነ ስውራን ብሔራዊ ማህበር ፕሬዝዳንት የሆኑትን አቶ ወሰን አለሙን ነበር ኢትዮጵያ ከሰሞኑ እንዳጸድቀችው እንዳጸደቀችው ስለተሰማው የማራካሽ ስምምነት መልከታቸውን ስላጋሩን እናመሰግናለን ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በፌስቡክ ገጻችን፣ በትዊተር እንዲሁም ደግሞ በኢንስተግራም አድራሻዎቻችን አስተያየታችሁን አጋሩን። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዶክተር ስህን ተፈራ የሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናት። ሴታዊት ከተመሠረተ አምስት ዓመታት የሞሉ ሲሆን፣ ባለፉት ጥቂት ዓመታትም ምን ለብሳ ነበር የተሰኘ የልብስ ኤግዚቢሽን በተለያዩ ክልሎች በማሳየት ጾታዊ ጥቃት ካለባበስ ጋር ምንም አይነት ግንኙነት እንደሌለው ግንዛቤ የመፍጠር እንዲሁም ደግሞ አለኝታ የተሰኘ ጾታዊ ጥያቄዎች መልስ የሚያገኙበት የነጻ የስልክ መስመርን ሲያንቀሳቅስ የቆየ ድርጅት ነው። ኤደን ገረመው ከዶክተር ስህን ጋር ሴቶችን ወደ ፖለቲካ የተሳትፎ ስለማምጣት ተወያይታለች ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች ቀዳሚዋ ናት ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የ12 ዓመት ልጅ እያለው ከአያቴ ያየሁትና የህይወት መርህ አድርጌ ያደግኩበት ነውም ትላለች የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም ትናገራለች። ስለ መብት ስናወራ ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተጎርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች፣ የእሷ ከፍታ፣ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያቅ ተፈትሾ ስለማያቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶችን ምቾት ይነሳል። ምክንያቱም አንዳንዴም ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ። ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አትደርስም ተብላ በግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አይ አሁን እኩልነት ነው፣ እኩል መትጋት አለብሽ፣ እኩል መስራት አለብሽ፣ ደሞዛች ተመጣጣኝ ሆነ ለአንቺም ይሻላል የሚለው ነገር በኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለው። ምክንያቱም ለምሳሌ ጠቅላይ ሚኒስትር አብይ ከሀያ ሚኒስትር ካቢኔዎች አስሩ ሴት ሲያደርጉ አስር ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ድሮ የወንድ ብቻ ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን ሲጀምር ማን ነው የወንድ ብቻ ያደረገው? ስህተቱ እኮ መጀመሪያም የወንድ ብቻ ስፔስ መሆኑ ነው ያኛው። ስለዚህ በታሪክ የመጣን ኢፍትሐዊነት የማስተካከል ስራ ነው እና መፍትሄ ወይም የኛ መልእክቱን ጊዜ ምንድን ነው እኩልነት ዊን ዊን ነው የወንዶች የበላይነት ሲንገጫገጭ፣ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልና ሚስት እኩል ሲሰሩ፣ እኩል ሲታገሉ ለወንዱም ከወንዱ ላይ ያለውም ጫና እኮ ዘቅ ይላል። ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች፣ በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስበል መሆኑን የምትናገረው ዶክተር ስህን አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ነው የምትናገረው። በውክልና ስናየው ቀላል ነገር አይደለም። ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ አቅም አለው። ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን እችላለሁ የሚለውን ያሳየናል። ስለዚህ መልኩ የጠቅላይ ሚኒስትሩ ሹመት በጣም ነው የምንደግፈው። ጥሩ ነገር የሚያደረጉት ምን ያህል ሰጥተዋል የሚለው ብዙዎቹ በጣም ጥሩ ነገር ሲሰሩ ነው። ግን ዋናው ነገር ምንድነው? ከፆታ እኩልነት አንግል ስናየው ለምንድን ነው ሴቶች ለብቻቸው የሚጠየቁት የሚለውን አሁን ሚዲያ ብዙ ሚዲያ ላይ ይመስላል እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት፣ ወንዶች ምቁ ኩል ነው በውድድር የተደረገ አይደለም። ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ በጣም በገፍ ስለሆነ ጠቅላይ ሚኒስትሩ ሽመው እንዴት ነው ሚገቡ እሚያቸዋ የሚል ነገር በጣም ነበረ እና ብዙዎቹ ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከነሱ የበለጠ መጠየቅ ትንሽ አደጋ ያለው ይመስለኛል። እንደ ማንም ሰው ይሳሳታሉ። በወንድ ለወንድ ጥሩ፣ በጣም ጥሩ ያልሆኑ ሊኖሩ ይችላሉ። ግን የእውነት ወደ እኩል የምንመጣው መመዘኛውን ማስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። እዚህም ደግሞ እንዲያደርጉ እንዲወድቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ ልስሽና የዲፌንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ያኔ የነበረው ውይይት በጣም ምንደንቅ ነበር እና እንዲህ ሰዎች ለውትድንና ምንጠቃለች እዚህ ቦታ ላይ መሆን ያለበት ወታ ነው የሚል ሀሳብ ነበራቸው። ነገር ግን ባናቀው ነው እንጂ ከዛ በፊት እንዲሆን ይሄ የሲቪል ቦታ ነው። ምክንያቱም የሚሊተሪ የጦር ኃይል አዛዥ እና የመከላከያ ሚኒስትር ስለሚለያዩ እና ይህ የሲቪል ቦታ እንደሆነ ባለማወቅ ቃለሴቶች ሁሉም አሁን ነገር እንደተሰጣቸው ከጠርሱ በኋላ ሲነሱ በዛው ደግሞ ተቀቀለ ማለት ነው። በዚህ አመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይ የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ። ሴቶች ወደ ፖለቲካ ተሳትፎ የሚለው ለሴታዊትም አመቱ የያዝነው ግብ ነው። ማርች ሀያ አንድ ላይ አንድ ሴሽን ይኖረናል። ሁሉንም ፖለቲካ ፓርቲዎች ጋር ዘናል እና ሴቶችን እንዲወክሉ ምክንያቱም፣ አንዳንድ ፖለቲካል ፓርቲዎች እኳን አመራር ላይ በአባላት ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያሉባቸው አሉ። ስለዚህ ምንድን ነው እዛ ውስጥ ያለው እሺ፣ ምንድን ነው የሚለውን ለመወያየት እየሞከርን ነው። ያው ሴቶች ጋም ክፍተት አለ ምክንያቱም ፓርቲዎች ስጠይቃቸው ሴቶች ወደ እኛ አይመጡም ይሰራሉ የሚል ነገር አለ። ከዛ ሬዲዮ የምናውቀው ፖለቲካ ማለት መታሰር ነገራት ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰራት ያለበት በፖለቲካል ፓርቲዎች ነው ብዬ ያስባለሁ እና ሃምሳ አንድ ፐርሰንት ነገሪቷን ህዝብ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ ለገለ ያዋጣቸው ገዛም እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀር ብሔርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛው የመጀመሪያው ፆታ ነው፣ እና ለሴቶች ምንድነው ጥያቄያቸው የሚለውን ነገር በሱ ለራሳቸው የሚያዋጣቸዋል። ለምሳሌ የወር አበባ ንጽህና መጠበቂያ ከአንድ ሌት የተደረገ ነው። አሁን አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጸው የተሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በነፃ የሚከፋፈልበት ሀገር፣ ጾታዊ ግንኙነት መፈጸም ነው መፈጸም ነው ምርጫ ሆኖ እንግዲህ የወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ እንደ ንጽህና ጥበቃ እዚያ ምን ነገር ተደርጎ አይቅማና፣ ሁለት አመት ነው እኔ ፖለቲካል ፓርቲ ቢኖረኝ ለምሳሌ ለሴቶች በዚህ ላይ እሰራለሁ በነጻ የምታገኘው አደርጋለሁ። ያው በእርዳታ የሚመጣ ወይ ይኖሬ እና ብለዚህ ኤዲታል የማስተካከል ነገር ሴቶችን የበለጠ እንዲሳተፉ የሚያደረግ ይመስለኛል። ቋንቋን ማስተካከል፣ ሁሉም ኢትዮጵያዊ ወንድ እንደሆነ አይነት አንተ ተነት አንተ የሚለውን ቋንቋ እንደ ሴቶች፣ እንደ ወንዶች፣ እንደ ህዝብ፣ ይህን ነው የምንፈልገው። ስለዚህ ወደዛ ፓርቲ ዜቻችን እንሳባለን። በዚህ ዙሪያ ሴቶች ለውጥ ያየ ነው ከኢዜማ ነው ኢዜማ በጣም ጠንካራ የሆነ ሶሻል ጀስቲስ፣ የማህበራዊ ፍትህ መርሆ ስላለው እዛ ከዛ አል ጀንደር ፆታ እኩልነትን አትክሮ እየሰራበት ነው። ይህም ደግሞ የምናውቀው እኛ ፖሊሲኛ ነው የሚሰራው አበርክቶት የምናደርገው አስተዋጽኦአችን ለኢዜማ ስለሆነ የምንሰራው ነገር ነው ማለት ነው። ይህን ስምንት ደግሞ ከሌላ ኮንሰርታቸዎች ጋር ንሰራ ማለት አይደለም፣ ከሁሉም ጋር ዶክተር ስህን ሴቶችን ወደ አመራር ለማምጣትና ለማካተት ከፖሊሲ ቀረጻ ጀምሮ በደንብ ታስቦበት መሰራት እንዳለበት አጽንዖት ሰታ ታሳስባለች። አድማጮች፣ በቀጣዩ ሳምንት ደግሞ ኢትዮጵያ ውስጥ ስላሉ እንስታዊ ወይም ፌሚኒዝም እንቅስቃሴዎች ዙሪያ የተወያየነውን ላችሁ ይዤላችሁ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮቻችን እስካሁን ድረስ አብረን ስለነበርን በጣም እናመሰግናለን። ሀብታሙ ስዩም ሲያስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የምህንድስና ባለሙያችን ደናደሩ de o know if you